አውሮፓና ጀርመን የአራት የአውሮጳና የሦስት የአፍሪቃ አገራት መሪዎች ትናንት ፓሪስ ፈረንሳይ ውስጥ ያካሄዱት ጉባኤ ዓላማ ሕገወጥ ለሚሉት ስደት ዘላቂ መፍትሄ መሻት ነበረ። ከአውሮጳ የፈረንሳይ፣ የጀርመን፣ የኢጣሊያና የስፓኝ እንዲሁም ከአፍሪቃ የሊቢያ፣ የኒጀርና የቻድ መሪዎች በሜዲትራኒያን ባህር በኩል ወደ አውሮጳ የሚደረግ ስደትን በዘላቂነት ለማስቆም ከለላ ማግኘት የሚገባቸውን ስደተኞች የመለየቱ ስራ አፍሪቃ ውስጥ እንዲካሄድ ተስማምተዋል። በመሪዎቹ ጉባኤ ማጠቃለያ ላይ በወጣው መግለጫ መሰረት የስደተኞች ዋነኛ መሸጋገሪያ በሆኑት በኒጀርና በቻድ የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን በምህፃሩ ዩኤንኤችሲአር የተገን ማመልከቻዎቻቸውን የሚያጣራባቸው ደህንነታቸው የተጠበቀ ማዕከላት ይቋቋማሉ። የእነዚህ ማዕከላት መቋቋም ሰዎች እጅግ አደገኛ ከሆኑት የባህርና የበረሃ ስደት እንዲቆጠቡ ያደርጋል የሚል እምነት አለ። በጉባኤው ላይ የተካፈሉት የጀርመን መራሂተ መንግስት አንጌላ ሜርክል በሰጡት አስተያየት የአውሮጳ መንግስታት እቅዱ እንዲሳካ የበኩላቸውን ድጋፍ ያደርጋሉ። ሆኖም ትክክለኛውንና የኢኮኖሚውን ስደተኛ ለይቶ ማወቁ ትልቁ ስራ መሆኑን ተናግረዋል። ፈረንሳይ አንዳንድ ሀሳቦችን አቅርባለች። የተባበሩት መንግስታት የስደተኞች ጉዳይ መርጃ ድርጅት ይሳተፋል። እኛም የእነዚህን ስደተኞች የወደፊት ሕይወት እናመቻቻለን። ይህ ሊሆን የሚችለው ግን በሊቢያ አድርገው የአውሮጳ የባህር ጠረፎች ለመድረስ የሚሞክሩትን የኢኮኖሚ ስደተኞችና ትክክለኛዎቹን ስደተኞች በግልጽ መለየት ስንችል ብቻ ነው። አውሮፓውያን ከጥቂት ዓመታት ወዲህ በባህር የሚመጡባቸውን ስደተኞች ለመከላከል የሚወስዷቸውን እርምጃዎች ከጊዜ ወደ ጊዜ እያጠናከሩ ነው። በቅርቡ ኢጣሊያ ግብረሰናይ ድርጅቶች ስደተኞችን ከባህር ላይ እንዳይታደጉ ከልክላለች። የሊቢያ የባህር ጠረፍ ጠባቂዎችም በኢጣሊያ ባህር ኃይል እርዳታ ከሊቢያ በጀልባዎች የሚነሱ ስደተኞችን ወደ መጡበት እየመለሱ ነው። የትናንቱ ጉባኤም ስደተኞችን ለመገደብ የሚወሰዱ እርምጃዎችን ይበልጥ ለማጠናከር ያለመ ነው። ግን ለምን አሁን? የብራሰልሱ ዘጋቢያችን ገበያው ንጉሴ ጉዳዩ በዚህ ወቅት ላይ ይበልጥ ትኩረት እንዲሰጠው የተደረገባቸው ምክንያቶች አሉ ይላል። አንደኛው በውስጥ ፖለቲካ የመገደድ ሁኔታ በየሀገሩ ውስጥ የውስጥ የፖለቲካ ጫና አለ ስደተኞች ዋና የማህበራዊ የስርአቱ የመሳሰሉ ችግር ሁሉ ዋና ምንጮች እንደሆኑ ተደርጎ ነው የሚራገበው በተለይ በቀኝ የፖለቲከኞች በኩል ስለዚህ በስልጣን ላይ ያሉት ፖለቲከኞች በስልጣን ላይ ለመቆየት አሁን በስደተኞች ላይ እርምጃ በመውሰድ ይህንን ችግር እየተጋፈጡት መሆኑን ለመራጮቻቸው ማሳየት ይፈልጋሉ በየሀገሮቹ ያለው የማህበራዊና የኢኮኖሚ ኢኮኖሚ ችግር በራሱ እንደ አንድ ምክንያት ሆኖ እየተወሰደ ነው። ስደተኞችን ጉዳይ በእንዲህ አይነት መፍትሄ ካልወሰድን የውስጥ ፖለቲካችንን ሊያናጋ፣ ኢኮኖሚያችንን ሊያናጋ ይችላል የሚል የራስን ጉዳይ ቅድሚያ የመስጠት የሰብአዊ መብትና የዲሞክራሲ የመሳሰሉት ጉዳይ እንግዲህ ሲመች ቀነቀፉ፣ ሳይመች ግን አይንን ጨፍኖ የመሰለውን እርምጃ መውሰድ የሚቻል መሆኑን የሚያሳይ ይመስላል ያሁኑ። እነዚህ ዲሞክራት ነን የሚሉት ሀገሮች ፖሊሲ እና አካሄድ ከጎርጎሮሳዊ 2014 ዓ ም አንስቶ ከሱዳን ከኤርትራና ከኢትዮጵያ ግጭቶችንና ልዩ ልዩ በደሎችን ሸሽተው የሰሐራ በረሃን እንዲሁም የሜዲትራኒያንን ባህር አቋርጠው ወደ አውሮጳ ለመሻገር ከሞከሩት መካከል ቁጥራቸው ከ14000 በላይ የሚሆኑት ሕይወታቸው አልፏል። ካለፉት ስምንት ወራት ወዲህ የሜዲትራኒያንን ባህር አቋርጠው ኢጣሊያ መድረስ የቻሉ ስደተኞች 125 ሺህ ይሆናሉ። በዚሁ ጊዜ ውስጥ በተመሳሳይ ጉዞ የሞቱና የደረሱበት ያልታወቀው ቁጥር ደግሞ 2400 እንደሚደርስ ዩኤንኤችሲአር አስታውቋል። ይህ አስደንጋጭ ሁኔታ እርምጃ ሊወሰድበት እንደሚገባ ሲያሳስብ መቆየቱን የሚናገረው ዩኤንኤችሲአር የሰባቱ ሀገራት መሪዎች በትናንቱ ጉባኤ ያሳለፉትን ውሳኔ አወድሷል። የዩኤንኤችሲአር ቃል አቀባይ ሲሴል ፖይ ለዶችቨለ በሰጡት አስተያየት መሪዎቹ የተፈራረሙበት ሰነድ አበረታች ነው ብለዋል። ሰነዶቹ ስደተኞች በአካባቢያዊና በዓለም አቀፍ ደረጃ በክብር ሊያዙ እንደሚገባና ጥበቃም እንደሚያስፈልጋቸው በግልጽ በማሳወቁ አበረታቶናል። ለስደተኞች መብትም እውቅና መስጠቱ እንዲሁም ፖይ እንዳሉት የቅዱ ሀሳብ ሰዎች ወደ አውሮጳ እንዳይመጡ ማስቆም ሳይሆን በጣም አደገኛ የሆኑትን የሰሃራና የሜዲትራኒያን ባህር ጉዞዎች እንዳይጀምሩ ተስፋ ማስቆረጥ ነው። የመሪዎቹን ውሳኔ በደስታ መቀበላቸውን ያሳወቁት የዩኤንኤችሲአር ኃላፊ ፊሊፖ ግራንዲ ወደ አውሮጳ ለመግባት የሚሞክሩ ስደተኞችን ቁጥር መቀነስ ብቻ አጠቃላዩን ችግር መፍታት እንደማይችል ተናግረዋል። ከዚያ ይልቅ እቅዱ የስደተኞች መነሻ በሆኑ ሀገራት ዘላቂ ሰላም የሚሰፍንባቸውን ማህበራዊና ኢኮኖሚያዊ እድገቶችም እውን የሚሆኑባቸውን መንገዶችም እንዲያካትት አሳስበዋል። በዚሁ ጉባኤ ላይ የተሳተፉት የቻዱ ፕሬዝዳንት ኢድሪስ ዴቢ ሀገራቸውን ጥለው የሚሰደዱ አፍሪቃውያን መሰረታዊ ችግር እንዲጤን አሳስበው ነበረ። ወጣት አፍሪካውያን ህይወታቸውን ላደጋ ጋልጠው በረሃ እንዲያቋርጡ የሚገፋቸው ምንድን ነው? በሜዲትራኒያን ባህር በኩል አውሮፓ የመድረስ ዕድላቸው አናሳ ነው። ምክንያቱ ድህነት፣ ስራ አጥነትና ደካማ ትምህርት ነው። እነዚህን ግምት ውስጥ ማስገባት አለብን። እነዚህ ጉዳዮች በከፍተኛ ደረጃ ሊጤኑ ይገባል። ጉባኤውን በወራት ውስጥ ከተካሄዱት መሰል ስብሰባዎች እጅግ ውጤታማ ብለውታል ተሳታፊዎቹ። አዳዲሶቹ እርምጃዎች ምን ያህል ገንዘብ እንደሚያስወጡም ሆነ ሌሎች ዝርዝር ጉዳዮች ግልጽ አይደሉም። ሆኖም በቅርቡ ወደ ቻድና ኒጀር መልእክተኞች እንደሚሄዱ ተነግሯል። ስደተኞች ወደ አውሮጳ የሚሻገሩባቸውን መንገዶች እያጠበቡ የመጡት የአውሮጳ መንግስታት ስደተኞችን በማስቆም ለሚተባበሯቸው የአፍሪቃ መንግስታት የልማት እርዳታ ለመስጠት ዝግጁ ናቸው። ባለፈው ዓመት የአውሮጳ ሕብረት ኒጀር ስደተኞችን ከሀገሯ የማታስወጣ ከሆነ 10 ሚሊዮን ዩሮ ወይም 12 ሚሊዮን ዶላር እንደሚሰጣት ቃል ተገብቶላታል። ይህን መሰሉን እርምጃ ኦክስፋም እና አክሽን ኤይድ የተባሉት ግብረሰናይ ድርጅቶች በማስፈራራት የሚፈጸም ሲሉ ክፉኛ ተችተውታል። አሁን የሚወሰዱት እርምጃዎች አውሮጳ ስደተኛ የሚያስፈልጋት መሆኑን ፈጽሞ የዘነጉ ናቸው ይላሉ ድርጅቶቹ። የክፍለ ዓለሙ ህዝብ ቁጥር ወደፊት እየቀነሰ ሲሄድ ለጡረታ የሚከፈል ገንዘብ ያጥራል የሚሉ ስጋቶች ያሉባት አውሮጳ ከዚህ እርምጃ ተጠቃሚ እንደማትሆን ነው ድርጅቶቹ የሚናገሩት። ኢጣሊያ ብቻ በሚቀጥሉት አስር ዓመታት 1.6 ሚሊዮን የውጭ ዜጎች ያስፈልጓታል። ሰዎች በሜዲትራኒያን ባህር በኩል እንዲሰደዱ ታበረታታላችሁ ተብለው የተወቀሱት እነዚሁ ድርጅቶች የአውሮጳ ህብረት የስደተኞችን ስቃይ ከማባባስ እንዲቆጠብ ጠይቀዋል። ገበያው የሰብአዊ መብት ድርጅቶች መፍትሄ ብለው የሚያቀርቧቸው ሀሳቦች አሉ አንደኛው አስተማማኝ የሆነ ሰላማዊ የሆነ ህጋዊ የመግቢያ በር መፍቀድ ያስፈልጋል። መግባት የሚገባቸው ሰዎች አስተማማኝ የሆነ መንገድ ካለ፣ በእንደዚህ አይነት አስከፊ ሁኔታ ሰዎች ህይወታቸውን ለአደጋ አይዳርጉም። ስለዚህ ህጋዊ የሆነ የመግቢያ ሁኔታ መመቻቸት አለበት። ሁለተኛ ነገር ችግሩ ከመሰረቱ የችግሯ መፍለቂያ የሆኑት የማህበራዊ፣ የኢኮኖሚና የፖለቲካ ችግሮች ሊወገዱ የሚችሉበትን መንገድ ከመንግስታት ጋር በመስራት በመፍትሄ ሀሳብ ላይ ማተኮር ያስፈልጋል የሚሉ የተለያዩ ሀሳቦችን ያቀርባሉ። ከሁሉም በላይ ደግሞ ስደተኞች ከደረሱ በኋላ ሊያገኙት የሚገባ ሰብአዊ አቀባበልና ሰብአዊ ክብር ሊጓደል አይገባም። ይህ የአውሮፓ ህብረትም የዓለም አቀፉም የሰብአዊ መብት ድንጋጌዎችን የተቀመጠ በመሆኑ ይህንን ማክበር የአውሮፓ ህብረት ቀዳማይ ተግባሩ ነው እያሉ እየጮሁ ናቸው። ያሉ ግን እነዚህ ነገሮች ችላ በማለት አሁን እንደ መፍትሄ ተደርጎ የተቆጠረው በሰብአዊ መብት ዋጋ ተከፍሎም ቢሆን ሰዎችን የመከላከል እና ወደ መጡበት የመመለስ በባህር ላይ እንኳ እርዳታ ሰጮች ሄደው እንዳይደርሱላቸው የሚያደርግ ድንጋጌ ማውጣት ደረጃ ነው። በሜዲትራንያን ባህር በኩል ወደ አውሮጳ የሚደረግ ስደትን በዘላቂነት ለማስቆም በሚል ሰባት የአውሮጳና የአፍሪቃ መንግስታት የተስማሙበትን አዲስ እቅድ ፋይዳውንና ትችቱን የቃኘው የዛሬው አውሮጳና ጀርመን ዝግጅታችን በዚሁ አበቃ። ደህና ቆዩን።